Caffeinated Podcast. Wake your mind, sip that thought, let it grind. Caffeinated Podcast. አቦል አቦል የሆኑ ዜናዎችን በዴልቲ ተዘጋጅቶ በካፍኔድ ቴክ በኩል ይዘንላችሁ መጥተናል። ማሳሰቢያ፣ እነዚህ የምናጋራቸው ዜናዎች ለመረጃነት እንጂ የፋይናንስ ምክሮች እንዳልሆኑ ለማሳሰብ እንወዳለን። የኢትዮጵያ ኢንቨስትመንት ሆልዲንግስ በኤሌቬት አፍሪካ 2026 እንዳሳወቀው የ25.56 ሚሊየን የአሜሪካ ዶላር የሚያወጣ የቢፒኦ ፕሮጀክት መጀመሩን ነው። ይህም የ3000 ሰዎች መገልገያነት የሚበቃ ሲሆን፣ ይህም የውጭ ስራ አቅርቦትን ለመጨመር የሚረዳ ነው። ኢትዮጵያ በዚህ ሰዓት 50 ሚሊዮን የአሜሪካ ዶላር የምታስገባ ሲሆን በዚህ ሴክተር ካደጉ ሀገራት ለምሳሌ እንደ ህንድ 50 ቢሊዮን የአሜሪካ ዶላር የሚያገኙ ሲሆን ከእነዚህ ጋር ሲወዳደርም ዝቅተኛ መሆኑን አሳውቀዋል። ዓለም አቀፍ የሆነው የቢፒኦ ገበያ በፈረንጆች አቆጣጠር 230 ከ302 ቢሊየን እስከ 525 ቢሊየን የአሜሪካን ዶላር እንደሚደርስ ይጠበቃል። ይህም ለኢትዮጵያ አዲስ ጅማሬን የፈጠረ ሲሆን ይህም ከኤአይ ጋር አብሮ የሚሰራ አዲስ የስራ ኃይል መፍጠሩ ነው። ነገር ግን ይህን ስራ ላይ እንቅፋት እየሆነ ያለው የኢንተርኔት ፍጥነት ማነስ፣ የመሰረተ ልማቶች አለመሟላት እና የኢኮኖሚ አለመረጋጋት ይጠቀሱበታል። የኢትዮጵያ መብራት ኃይል በቅድመ ክፍያ የሚሰሩ ከ500 ሺህ በላይ ስማርት ሜትሮችን በ48.8 ሚሊየን የአሜሪካ ዶላር ዝርጋታ መጀመሩን ተናግሯል። ዝርጋታውም 125 ሺህ የስሪ ፌዝ ሜትሮችን፣ 25 ሺህ የስማርት ሲንግል ፌዝ እና 350 ሺህ የከፊል ስማርት የሆኑ ሜትሮችን የሚያጠቃልል መሆኑን ተናግረዋል። እስካሁንም 60 ሺህ ባለ ሲንግል ፌዝ እና ከ70 ሺህ በላይ የሆኑ ስሪ ፌዝ ሜትሮችን እንደገጠሙ ተናግረዋል። ሲስተሙም በንግድ ባንክ፣ ኢትዮ ቴሌኮም እና አዋሽ ባንክ በኩል በቅድሚያ በመክፈል የሚያገለግል ሲሆን በአሁን ሰዓትም ከ67,000 በላይ ተጠቃሚዎች እንዳሉት ተናግረዋል። ይህም የካርድ መጥፋትን፣ የመብራት ቁጥጥርን እንዲሁም የመብራት ፍጆታን ለመከታተል እንደሚረዳ አሳውቀዋል። ይህ የፊንቴክ እርምጃ አስፈላጊ የሆኑ አገልግሎቶችን ዲጂታላይዝ ያደረገልን ሲሆን በትክክል ከተተገበረም የክፍያ ስርዓቱን እንዲሁም የተጠቃሚዎችን ፍጥነት እንዲጨምር ያደርጋል ተብሎ ይጠበቃል። በአዲስ አበባ የስማርት ፖሊስ ጣቢያ የተከፈተ ሲሆን 24 ሰዓት እንዲሁም ሰባቱንም ቀን የሚሰራ ይህ በኤአ የተደገፈ ስርዓት እና ራስ አገዝ መጠቀም የሚችሉበት ኪሶኮች የተዘጋጁ ሲሆን ዜጎችም ክስ ለመመስረት ማስረጃ ለማስገባት እንዲሁም ክፍያዎችን በዲጂታል መንገድ ለመፈጸም የሚችሉበት ከላዊ በሆነ ማስረጃ እና በሚንቀሳቀሱ ፖሊሶች እርዳታ እንደሚፈጸም ተናግረዋል። ይህ ሲስተም የማዋቀሪያ ስርዓትን የሰው ሰራሽ የሚከሰት ስህተትንና የሰዎችን ጉልበት የሚቀንስ መሆኑን ተናግረዋል። ይህ ፕሮጀክት በተወሰኑ ቦታዎች ላይ ብቻ ሙከራ ላይ የዋለ ሲሆን በትንሽ ጊዜ ውስጥም የማስፋፊያ ስራ እንደሚሰሩ አሳውቀዋል። ይህ የሚያሳየው ወደ ዲጂታል የመንግስት አገልግሎቶች ኢትዮጵያ እያደገች መሆኑን እና በብዙሀኑ ስምምነት በሲስተሙ ተአማኒነትና የልማቶች እድገትና ጥገና ላይ መሆኑን ነው። በዩኤንሲ በተዘጋጀው ኮንፈረንስ የኢትዮጵያ ብሔራዊ ባንክ እንዳሳወቀው የኢትዮጵያ ኢኖቬሽን ሴክተር የሞባይል ገንዘብ ፊንቴክ፣ እና ኤጀንት ባንኪንግ በፍጥነት እየተስፋፋ ሲሆን በዚህ ውስጥም የማይክሮፋይናንስ ድርጅቶች በስራ ፈጠራ ላይ እና የኢኮኖሚ አካታችነት ላይ ከፍተኛ ሚና ያላቸው ሲሆን ይህ የሚደገፈውም በዓለም አቀፍ የእርሻ ልማት ፈንድ ነው። ባለስልጣኑ እንዳሳወቀው የጠንካራ አመራር የአደጋ ጊዜ መከላከያ እንዲሁም አካታች የሆነ ኢኖቬሽን እንደሚያስፈልግ ተናግረዋል። ለዛሬ ያዝነውን ጨርሰናል። ቀጣይ ሳምንት ከእናንተ ቡና ከኛ ዜና ይዘን እንገናኛለን። እስከ ሳምንት ቸረን ሰንብት።